እንደ ስጦታ አቆጥረዋለሁ። ግን ስጦታም ቢሆን እንኳ በደንብ እንድንጠቀምበት አስቦ ይህን ታሳቢ አድርጎ የሰጠን አይመስለኝም። ሰጥቻለሁ የሚለውን ለፐብሊክ ሪሌሽን ፍጆታ ብቻ የሚውል ነገር ይህን ያህል ሰጥቻለሁ ብሎ ለማውራት ብቻ ለሚዲያ ፍጆታ ብቻ የሚውል ነው የሚመስለኝ። ምክንያቱም የእውነት እንድንጠቀምበት ፈልጎ ከሆነ ጥሩ የሆነ አገልግሎትም አብሮ ፕሮቫይድ ያደርግልን ነበር። ለመስጠት ያህል ተብሎ ተሰጠ እንጂ ጊጋባይት ፍሪ ስጦታ ተባለ እንጂ ኮኔክሽኑ አይሰራም አሁን አሁንም እየተጠቀምን ያለነው ዳታ ላይ ሳይሆን ዋይፋይ ያለበት ቦታ እሱንም በቪፒኤን ከሆነ ብቻ ነው የሚሰራ እንጂ ኮኔክሽኑ በጣም ደካማ ነው። ሲግናሉ ኒክ ያረጉት ይመስለኛል። በኢትዮ ቴሌኮም የዋና ስራ አስፈጻሚ ቢሮ ኃላፊ ወይዘር የተጨረራ አክሌሉ እንደሚሉት እንዲህ ያለው አስራር አዲስ ቢሆንም በቀጣይ በየጊዜው የምናስቀጥለው ነው ይላሉ። ደንበኞችን ለማገልገል ነው እንግዲህ ያለ ነው። ደንበኞች ደግሞ ታገለግል ደንበኞችን የሚያስደስቱ ደንበኞችን ረቀት የሚያረጉ እቅዶችን ያ ተግባራዊ ታደረጋለና ይሄ ግን ልክ የባለፈው አመት መጨረሻችንን ይዘን አዲስ ነገር ደግሞ ስንጀምር አዲስ በጀት አመት ነው ለእኛ አዲስ ስራ ነው አዲስ ሀሳብ ነው አዲስ እቅዶች የሚመጡበት ነው። እና ያንንም ታሳቢ በማድረግ ነው ያደርግ ነው ማለት ነው። ነገሩ በጎ ነው የሚሉት የኢትዮ ቴሌኮም ደንበኞች፣ ኢንተርኔቱን አሁንም እየተጠቀምንበት ነው ማለት አይቻልም በማለት ስጦታውን አጣጥለውታል። ኢንተርኔት አሁን ዩቲውብ መጠቀም አልችልም፣ ፌስቡክ መጠቀም አልችልም ብለ ስለዚህ ኢንተርኔት በደንብ በማልጠቀምበት ጊዜ አንድ ጊጋባይት አይደለም አስር ጊጋባይት ሰጥ ምን ያደርግልኛል? አይሰራም። ዋይፋይ ቢሮ ላይ አይሰራ፣ ምሳሌ ይሄ በማይሰራበት ጊዜ ኢንተርኔት መሰጠቱ ያን ያክል ወርዝ የሚያደርግ ነገር ነው አስብም። የጽሁፍ መልእክት ይሰራል፣ ያው እንደ በፊቱ፣ ከዚህ በፊት ኢንተርኔት ሙሉ ለሙሉ ሲዘጋ በሀገር አቀፍ ደረጃ እንደነበረው ዝግ አላደረጉብንም፣ ይሰራል። የዚህ ሀያ ደቂቃውም ይሰራል። ነገር ግን አሁን ችግር ያለው የኢንተርኔት ጥቅል አገልግሎት በነፃ የሰጡን ሰርቪስ ላይ ግን ችግር አለ። ደንበኞቻችሁ የስልክ ጥሪ የሚሆን የኢንተርኔት አገልግሎቱ ከልክ በላይ ይቆጥርብናል የሚል ቅሬታ አላቸው። ያንን መሰረት ያደረገ እርምጃ ይሆን ውሳኔያችሁ? ያልናቸው ወይዘሬት ጨረር ተከታዩን መልሰዋል። ደንበኞችን ኦልሬዲ የወሰዷቸውም የገዟቸውን ፓኬጆች ላይ ከአገልግሎት ታይሙ በታች

ያነጋገርናቸው ናቸው የኢትዮ ቴሌኮም ደንበኞች። የድምፅና የጽሑፍ አገልግሎት ስጦታው ቢያስደስታቸውም የኢንተርኔቱ ጉዳይ ግን እንዲህ አደረኩ ከማለት የዘለለ ትርጉም የሰጠን አይደለም ሲሉ ተናግረዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ